የኬንያ ምርጫ ኮሚሽን ቀደም ሲል በዜናው እንደገለጥ ነው የፊታችን ጥቅምት ሰባት አዲስ ፕሬዝዳንታዊ ምርጫ እንደሚካሄድ ገልጦ ነበር። የተቃዋሚ መሪው ራይላ ኦዲንጋ ግን ከምርጫው በፊት ምርጫ አስፈጻሚዎች በሕግ መመርመርና አንዳንዶቹም ከስራ መባረር አለባቸው በማለት ዛሬ መግለጫ አውጥተዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኮልናል። የኬንያው የተቃዋሚ ፓርቲ መሪ ራይላ ኦዲንጋ የኬንያ ሀገር አስተዳደር ሚኒስትር ትላንት ያስቀመጠውን የሀገሪቱ የፕሬዚዳንታዊ ምርጫ ቀነ ገደብ እንደማይቀበሉ ዛሬ አስታወቁ። ሚስተር ኦዲንጋ ከፓርቲያቸው አመራሮች ጋር በመሆን በሰጡት መግለጫ የኬንያ የምርጫ ቦርድ የምርጫውን ቀን ሲወስን ባለጉዳዮችን ማማከር እንዳለበት በማስቀመጥ ፍሬድ ማቲያንጊ ያስቀመጡትን ውሳኔ ተችተዋል። ምርጫ ቦርዱ በድጋሚ ሊካሄድ ያለውን ፕሬዚዳንታዊ የምርጫ ቀን ካላሻሻለ ኦዲንጋ በምርጫው እንደማይሳተፉ ዝተዋል። የምርጫ ኮሚሽኑ የምርጫውን ቀነ ገደብ ሲያሳውቅ አስቀድሞ ከሚመለከታቸው ባለድርሻዎች ጋር ምክክር አላረገም። ይሄ ውሳኔ ሕጉን የመናቅ አይነት ድርጊት ነው። ከዚህ በፊት ኮሚሽኑ ከፓርቲያችንና ከጁብሊ ፓርቲ ጋር አንድ ላይ እንደሚያማክሩን በይፋ አሳውቆ ነበር። ይህም የምርጫውን ቀነ ገደብ ውሳኔ ብቻ ሳይሆን ምርጫው እንዴት መካሄድ አለበት የሚለውንም ያካትት ነበር። ይሄ ሁሉ ሳይደረግ ሚስተር ማቲያንጊ ትላንት የምርጫው ቀን በኦክቶበር 17 እንዲካሄድ ውሳኔ አስተላለፉ። የሀገሪቱ ተማሪዎች ሁኔታን ከግምት በማስገባት ብለው። ይህ ማለት እንግዲህ ውሳኔውን ጫና በመፍጠር የሰጠው ጁብሊ ፓርቲ ነው እንጂ ኮሚሽኑ አይደለም ማለት ነው። ትላንት ምሽት የኬንያ ሀገር አስተዳደር ሚኒስትር ፕሮፌሰር ፍሬድ ማቲያንጊ ምርጫው ከሀገሪቱ የተማሪዎች ፈተና ሰሌዳ ጋር እንዳይጋጭ እንዲሁም ትምህርት ቤቶችም ለምርጫ ጣቢያነት ክፍት እንደሆኑ በማለት በድጋሚ ሊካሄድ ያለውን ምርጫ በጥቅምት ወር መጀመሪያ እንዲካሄድ በመግለጫቸው ጠይቀዋል። ራይላ በዛሬ የተቃውሞ ንግግራቸው ምርጫው ሊካሄድ መሟላት አለበት ያሉትን ቅድመ ሁኔታዎች አስቀምጠዋል። በመጀመሪያ የምርጫ ቦርዱ የመሠረተ ልማቶችና የቴክኖሎጂ ቁሳቁሶች በግልጽ ኦዲት መደረግ እንዳለባቸው፣ ፓርቲያቸው የምርጫ ቦርዱን የመረጃ ማስቀመጫ የማግኘት ፍቃድ እንዲያገኝ፣ እንዲሁም ውጤቱ በተሻረው ምርጫ ላይ የማጭበርበር ወንጀል ፈጽሟል ያሉ የምርጫ ቦርድ ሰራተኞችም በፍርድ ቤት መጠየቅ አለባቸው ሲሉ አስቀምጠዋል። ራይላ ፍርድ ቤት እንዲቀርቡ የጠየቁት የኬንያ የምርጫ ቦርድ ሰራተኞች ቁጥር ስድስት ሲሆኑ ከስድስቱ ውስጥ በምርጫ ቦርዱ በቴክኒክ ክፍል ኃላፊነትና በስራ አስፈጻሚነት የሚሰሩ ሁለት ኃላፊዎች ይገኙባቸዋል። ባለፈው አርብ የኬንያ ጠቅላይ ፍርድ ቤት የምርጫውን ውጤት ውድቅ ካደረገ በኋላ የኬንያ የምርጫ ቦርድ ዋና ኃላፊ ወፉላ ቸቡካቲ የሀገሪቱ አቃቢ ሕግ በማንኛውም የምርጫ ቦርዱ ሰራተኛ ላይ ምርመራ በማካሄድ ወንጀል የተገኘበትን የቦርዱ ሰራተኛ ሕጋዊ እርምጃ ይውሰድበት ሲሉ ተናግረው ነበረ። እስካሁን የኦዲንጋን የተቃውሞ መግለጫ በማስመልከት የኬንያ የምርጫ ቦርድ በይፋ የሰጠ መግለጫ የለም። ነገር ግን የጁብሊ ፓርቲን በመወከል በኬንያ ፓርላማ መቀመጫ ያላቸው የፓርላማ አባላት ትላንት በ ምርጫ ቦርድ የተወሰነውን የምርጫ ቀን ገደብ እንደሚቀበሉ ዛሬ ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።